ከኤስቢኤስ አማርኛ ጋር ነዎት። ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ። ወቅታዊ ጉዳዮች በሲድኒ የኮሮና ቫይረስ ወረርሽኝ እንደገና ማገርሸትን ተከትሎ የአውስትራሊያ ከተሞችና ግዛቶች የጉዞ ገደቦችን እንደገና አስተዋውቀዋል። የፈረንጆቹ የገና በዓል በተቃረበበት ወቅት የክልልና የግዛት መሪዎች የኮሮና ቫይረስ ወረርሽኝ እንደገና ባገረሸባቸው አካባቢዎች ማለትም ከሲድኒ ሰሜን የባህር ዳርቻ እንዲሁም ግሬተር ሲድኒ አካባቢ የሚኖሩ ነዋሪዎች ላይ በፍጥነት አዲስ የጉዞ ገደቦችን አስቀምጠዋል በሲድኒ እሁድ ዕለት ምርመራን ካደረጉት ሰባ ሰዎች መካከል የሰላሳዎቹ። ውጤት ቫይረሱ እንዳለባቸው አሳይቷል። ባለስልጣናቱም እንደሚሉት የቫይረሱ ምንጭ አሁንም አለመታወቁን ነው። ባለፈው ቅዳሜ የክልሉ ፕሪምየር ግላዲስ በርጂክሊያን እንዳሉት የሲድኒ የሰሜን የባህር ዳርቻ ኖርዘርን ቢች፣ እንዲሁም ግሬተር ሲድኒ አካባቢ እንደገና ከእሁድ ከምሽቱ አምስት ሰዓት እስከ ረቡዕ እኩለሌሊት ድረስ ሙሉ ለሙሉ ዝግ ይሆናሉ። በተያያዘ ሁኔታም ግሬተር ሲድኒን የሴንትራል ኮስትና የብሉ ማውንተንስን ጨምሮ ያለውን አካባቢ የአደጋ ቀጠና በማለት የቪክቶሪያው ፕሪምየር ዳንኤል አንድሬውስ የገለጹት ሲሆን በዚያ የሚኖሩ ነዋሪዎችም ከእሁድ እኩለ ሌሊት ጀምሮ ወደ ቪክቶሪያ መጓዝ እንደማይችሉ ተናግረዋል። ወደ ቪክቶሪያ የሚገቡ ሁሉ ለ14 ቀናት በለይቶ ማቆያ ሆቴል የመቀመጥም ግዴታ አለባቸው። የቪክቶሪያ ነዋሪዎችም ቤታቸው ተመልሰው እንዲመጡ ተጨማሪ የ24 ሰዓት ገደብ የተቀመጠ ሲሆን እንደደረሱም ራሳቸውን ለ14 ቀናት ለይተው ማቆየት ይኖርባቸዋል። ከሰኞ እኩለ ሌሊት በኋላ የሚመለሱ ሁሉም እንዲሁ ለ14 ቀናት በሆቴል ተለይተው እንዲቀመጡ ይደረጋል። ይህ በእንዲህ እንዳለ የኩንስላንድ የጤና ባለስልጣናት ክልሉ ወሰኑን በግሬተር ሲድኒ ነዋሪዎች ላይ ዝግ ማድረጉን አስታውቀዋል። ከሰኞ ንጋት አንድ ሰዓት በኋላ የግሬተር ሲድኒ አካባቢ በይፋ የአደጋ ቀጠና ተብሎ ተሰይሟል። ማንኛውም ሰው በሲድኒ ብሉ ማውንቴንስ፣ ሴንትራል ኮስትና ኢሊዋራ አካባቢ ከዲሴምበር 11 ጀምሮ የነበረው ሁሉ የተለየ ፍቃድ ከሌለው በቀር ወደ ኩንስላንድ ለመግባት አይፈቀድለትም። የኩንስላንድ ነዋሪዎችም ወደ ቤታቸው ለመመለስ ተጨማሪ 24 ሰዓት ያላቸው ሲሆን ይህም የሚያበቃው ማክሰኞ ከሌሊቱ አንድ ሰዓት ላይ ይሆናል። እንደደረሱም ራሳቸውን ለ14 ቀናት ለይተው ማቆየትና መመርመር ይኖርባቸዋል የኩንስላንዷ ፕሪሚየር አነስተሽያ ፓለሼ በእሁዱ ንግግራቸው እንዳሉት ከግሬተር ሲድኒ አካባቢ ከሆኑ ይህ ጊዜ ወደ ኩንስላንድ የሚጓዙበት አይደለም ብለዋል ኩንስላንድ በመንገድ ላይ የሚደረገውን ቁጥጥር በኒው ሳውዝ ዌልስ ድንበር ላይ እንደገና በተግባር አውላለች በተያያዘም ከእሁድ እኩለ ሌሊት ጀምሮ የአውስትራሊያ ካፒታል ቴሪቶሪ ማንኛውም ሰው ከሲድኒ ሴንትራል ኮስት፣ ኤሌዋራ፣ ብሉ ማውንቴንስ የሚመጡ ሁሉ ራሳቸውን ለ አስራ አራት ቀናት ለይተው ማቆየት ይጠበቅባቸዋል ተብሏል። የአውስትራሊያ ካፒታል ቴሪቶሪ ነዋሪ ካልሆኑና በተጠቀሱት አካባቢዎች ቆይተው ከነበረ መልእክታችን ወደ አውስትራሊያ ካፒታል ቴሪቶሪ አይጓዙ ነው በማለት የቴሪቶሪው ከፍተኛ የጤና ኃላፊ ኬሪያን ኮልማን እሁድለት ተናግረዋል። ከተጠቀሱት አካባቢዎች ለሚመጡ ነዋሪዎች በጣም የተለየ የሚባል የሚያሳምን ምክንያቶች ካላቀረቡ በቀር ምንም አይነት የተለየ ፈቃድ የማይሰጥ መሆኑንም ዶክተር ኮልማን አያይዘው አሳስበዋል። ዌስተርን አውስትራሊያ በበኩሏ በሲድኒ የሰሜን ዳርቻ ኖርዘርን ቢች አካባቢ የአገረሸውን የኮሮና ቫይረስ ተከትሎ በኒው ሳውዝ ዌልስ አካባቢ ያላትን ዳርቻ እንደገና መዝጋቷንም ፕሪምየር ማርክ መጋውን አስታውቀዋል ከቅዳሜ ኩለሌሊት ጀምሮ የኒው ሳውዝ ዌልስ አነስተኛ አደጋ አለባቸው የተባሉት አካባቢዎች መካከለኛ አደጋ ወደሚባል ከፍ ብለዋል ከዲሴምበር 20 በኋላ ከኒውሳውዝ ዌልስ ወደ ክልሉ በአውሮፕላን መግባት የሚችሉት የተለየ ፍቃድ ያላቸው ብቻ ናቸው ኖርዘርን ቴሪቶሪ ለ ግሬተር ሲድኒ ተጓዦች ወሰኑን ሙሉ ለሙሉ መዝጋቱን ተጠባባቂ ሚኒስትሯ ኒኮል ሚልሰን እሁድለት ኖርዘርን ቴሪቶሪ ለሲድኒ ተጓዦች ወሰኑን ሙሉ ለሙሉ መዝጋቱን ተጠባባቂ ሚኒስትሯ ኒኮል ሚንሰን እሁድለት ከሰዓት በኋላ ባደረጉት ንግግራቸውም አስታውቀዋል። ከሲድኒ ብሉ ማውንተንስ፣ ሴንትራል ኮስትና ኤሊዋራ የሚመጡ ሁሉ ራሳቸውንም ለአስራ አራት ቀናት ለይተው ማቆየት ይጠበቅባቸዋል። አያይዘውም ገደቡ የተጣለው በቅጽበት ነው። ምንም እንኳን ከሲድኒ የሚጓዙ መንገደኞችን ያለ ምርጫ ያስቀረ ቢሆንም ተጓዦቹ እንደደረሱም ለ14 ቀናት በለይቶ ማቆያ ስፍራ እንዲቀመጡ ምርጫ ይሰጣቸዋል። ይህንን ካልተቀበሉ ግን በመጡበት በረራ ተመልሰው ወደ ሲድኒ እንዲሄዱ ይደረጋል ተብሏል። የታዝማኒያ የጤና ባለስልጣናት የኖርዘርን ቢች አካባቢ ከፍተኛ አደጋ ያለበት መሆኑን የአካባቢው መንግስት የገለጸ ሲሆን በአካባቢውም ከዲሴምበር 11 ጀምሮ የተጓዙ የተለየ ፈቃድ ከሌላቸው በቀር ወደ ታዝማኒያ እንዳይገቡ ከልክለዋል። ማንኛውም የታዝማኒያ ነዋሪ የሆነ ሁሉ በተጠቀሱት ቀናት ወደዚያ አካባቢ የተጓዘ ራሱን ለ14 ቀናት ለይቶ ማቆየትና መመርመር ይጠበቅበታል። የሲድኒ ሆባርት ያችሬስ በታሪክ ለመጀመሪያ ጊዜም እንዳይካሄድ ተደርጓል። በመጨረሻም የሳውዝ አውስትራሊያ ፕሪምየር ስቲቭ ማርሻል እንዳሉት ከእሁድ እኩለ ሌሊት ጀምሮ ድንበራቸውን ለግሬተር ሲድኒ ነዋሪዎች ዝግ አድርገዋል። በተያዥም ወደ አደላይድ አየር ማረፊያ በሚያቀናው መንገድ ላይም የኮቪድ-19 ጊዜያዊ መመርመሪያ ጣቢያዎች የሚደረጉ ይሆናል። ከግሬተር ሲድኒ አካባቢ የሚመጡ ነዋሪዎች ሁሉ ለ14 ቀናት ተለይተው እንዲቀመጡ የሚገደዱ ሲሆን ከኖርዘርን ቢች አካባቢ የሚመጡ ነዋሪዎችም ወደ መጡበት እንዲመለሱ ይደረጋሉ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።